ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የረቡዕ መስከረም 21 2007 ዓ ም ስርጭቶቻችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በቀዳሚው ዝግጅት በዚህ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ሰኞ ዕለት የተከፈተውን ተኩስ የተመለከተ ዜና ይሆናል። ተከታዩ ዘገባ ደግሞ የተባበሩት መንግስታት ድርጅት 69ኛ ጠቅላላ ጉባኤ እየተነጋገረባቸው ካሉ የዓለማችን ግዙፍ ችግሮች ከተባሉት ጉዳዮች አንዱ የምዕራብ አፍሪካው ኢቦላ ወረርሺ ነው። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ያስጥልኝ እንደምናመሻችው። ዩናይትድ ስቴትስ ውስጥ የመጀመሪያው የኢቦላ ቫይረስ ታማሚ መገኘታቸው ተገልጠዋል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከላት ሲዲሲ ዋና ስራ አስኪያጅ ዶክተር ቶም ፍሪደን ገዳዩ የኢቦላ ቫይረስ በደሙ ያለ አንድ ወንድ ተገኝቷል ሲሉ ትናንት ማክሰኞ አረጋግጠዋል። ሰውየው በወዲያኛው ሳምንት ቅዳሜ አውሮፓውያን አቆጣጠር መስከረም ሃያ ከላይቤሪያ ወደ ደቡባዊ ምዕራቧ የቴክሳስ ክፍለ ሀገር ከተማ ወደ ዳላስ እንደገቡ የህመሙን ምልክት ማሳየታቸውን ለማወቅ ተችሏል። ዶክተር ታም ፍሪዳን ሲናገሩ ማንነታቸው ያልተገለጸው እኚህ ታማሚው ባለፈው እሁድ ቴክሳስ ሄልት ፕሬስቢቴሪያን የተባለ ሆስፒታል በጥብቅ ከሰው እንዳይገናኙ ተደርጎ ተኝተዋል ብለዋል። ከኚሁ ሰው ጋር ንክኪ የነበራቸው ሰዎች እነማ እንደሆኑ ክትትል እየተደረገ መሆኑንም ባለስልጣናት አስታውቀዋል። ጓደኞቻቸውና የቤተሰባቸው አባላት ነው የሚሆኑት። ከኚሁ ከታመሙት ሰው ጋር በአውሮፕላኑ ተሳፍረው ወደ ዩናይትድ ስቴትስ የመጡ መንገደኞች የሚያሰጋቸው ነገር አይኖርም ብለዋል ባለስልጣናቱ። በዩናይትድ ስቴትስ የተመሩት ኃይሎች አንዲት ቁልፍ የሆነች የሶሪያ የድንበር ከተማ አካባቢ ለሁለተኛ ቀን የአየር ጥቃት አካሂደዋል። ኩርዶቹ ተዋጊዎችም አካባቢውን ከእስልምና መንግስት ብሎ ራሱን ከሚጠራው ቡድን ተዋጊዎች ለመጠበቅ ትግላቸውን ቀጥለዋል። ዛሬ የኮባኒን ከተማ አቅራቢያ ዓለም አቀፉ ህብረት ቢያንስ አምስት የአየር ጥቃት አድርሷል ሲሉ የሶሪያን የሰብአዊ መብት ይዞታ የሚከታተለው ቢሮ በእንግሊዝ የሆነው ቡድን አስታውቋል። ባለፉት ጥቂት ሳምንታት በዚህ አካባቢ በተካሄዱት ግጭቶች ምክንያት ቢያንስ 160 ሺህ ሰዎች አካባቢውን ለቀው ተሰደዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ረቡ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተንያሁን ተቀብለው ያነጋግራሉ። የሁለቱ መሪዎች ውይይት ከኢራን ጋር በተያዘው የኒክሌር ድርድር ጉዳይ ላይ እያተኮረ ይሆናል ተብሎ ይጠበቃል። ሚስተር ኦባማና ጠቅላይ ሚኒስትር ኔተንያሁ ተገናኝተው የሚወያዩት ኔተንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባሰሙት ንግግር ኢራን ኒክሌር መሳሪያዎቿን መስራቷን እየቀጠለች እቀባዎቹ እንዲነሱላት ለማታለል እየሞከረች ነው ብለው ከተናገሩ ከጥቂት ቀናት በኋላ መሆኑ ነው። ኒውክሊየር የታጠቀች ኢራን ኢራቅና ሶሪያ ውስጥ ከሚንቀሳቀሰው ከእስልምና መንግስት የባሰ አደገኛ ነው የምትሆነው ሲሉ ኔተንያሁ ማስጠንቀቃቸው ይታወሳል። በመጨረሻም ሆንግ ኮንግ ውስጥ አፍቃሪ ዲሞክራሲ ሰልፉ ዛሬ ረቡ ብዛት ያለው ሰው አሳትፎ እየተካሄደ ነው። ተቃዋሚዎች የግዛቲቱን አስተዳዳሪ በጩኸት በአንድ ሥነ ሥርዓት ላይ እንዳዋከቧቸው ተሰምቷል። ይህ የሆነው ኮሚኒስት ቻይና የተመሰረተችበት ስልሳ አምስተኛ ዓመት መታሰቢያ ሥነ ሥርዓት ላይ መሆኑ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ሰኞ መስከረም 19 ቀን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለአቤቱታ መሄዳቸው ከተገለጸው ኢትዮጵያውያን ጋር ግጭት መፈጠሩን በወቅቱም ተኩስ መሰማቱን ከስፍራው ዘግበናል። ለመሆኑ ግጭቱን ምን ቀሰቀሰው? በወቅቱ ስለተሰማው ተኩስ የፖሊስ ምርመራ ውጤትስ ምን ይላል? አዲሱ አበበ ትናንት የተከታተለውን ይዞ ይቀርባል። ጥይት የተኮሰውን ግለሰብ ሁኔታ በተመለከተ ከዩናይትድ ስቴትስ ሴክሬት ሰርቪስ ወይም የደህንነት ቢሮ ኒኮል ሜነር ለቪኦኤ በሰጡት መረጃ መሰረት ግለሰቡ በእስር ላይም ሆነ በቁጥጥር ስር አይደለም። ቀደም ሲል በቁጥጥር ስር ውሏል ወይም ታስሯል ተብሎ የተዘገበው ዜናም ስህተት እንደሆነ ሜነር ሌላኩን መረጃ ያወሳል። በአጠቃላይ በኤምባሲው ቅጽር ግቢ ይታይ የነበረውና በእጅ ስልክ ላይ የተቀረጸው ሽጉጥ ይዞ የሚታየው ግለሰብ አልታሰርም ነው ባለሥልጣኗ ያሉት። በወቅቱ የተሰማው ተኩስም በሰው ላይ ምንም ጉዳት እንዳላደረሰ ታውቋል። የአይን ምስክሮች እንደተናገሩት ግን ተኩሱ የተሰማው ከኤምባሲው ቅጽር ግቢ ውስጥ ነው። ተተኩሶ ተመተሰ። ውስጥ እየተኮሰ አልመታም። ውጭ መኪና መጣ። የሰው መኪና፣ የሰው መኪና አለ። ተይዟል። ውጭ ነበረች። ውስጥ ነው፣ ውስጥ ነው። ትናንት በስፍራው ስደርስ በእጅ ስልክ ላይ የቀረጹ ኢትዮጵያውያን ያሰሙ ነው ያጋራዋችሁ። ወደ ግጭቱ እንመለስ። ለመሆኑ መንስኤው ምንድን ነው? ኢትዮጵያውያኑስ ወደ ኤምባሲው እንዴትና ለምን ሄዱ? በእነዚህ ጥያቄዎች መነሻ ከአስተባባሪዎቹ አንዱ የሆኑትን አቶ መኮንን ጌታቸውን አነጋግሬያለሁ። በጣም አመሰግናለሁ። ተኝ ድል ሀገር ቤት ያለውን የዕለት ተዕለት ኑሮ እንከታተላለን፣ በንቃት እንከታተላለን እና አሁን ሰሞኑን ኦጋዴን ውስጥ ኢትዮጵያውያኖች ተገድለው ሬሳቸው ሲደረደር እንደውም ከዛ ውስጥ ወንድም የወንድሙን ሬሳ እንዲጎትት የሚገደድበትን ሁኔታ ሁሉ ተመልክተናል። ያ እጅግ አንጀታችንን አቃጥሎታል። ቆሽታችን አሯል። እስካሁን እንኳን እስካለኝ መረጃ ድረስ አምስት መቶ ሀያ አራት የሚሆኑ ኢትዮጵያውያኖች ጋምቤላ ውስጥ እየተገደሉ እንግዲህ ይህን ሁሉ ነገር እየተመለከትን ሕሊናችን ላይ ቁጭ ብለን የምናሳልፍበት ሁኔታ የለም። ለምሳሌ ጋምቤላ ተገደሉ ያልከው ምን መረጃ አለ አቶ መኮንን? በጣም ጥሩ። ሶሻል ሚዲያ ወይም ፌስቡክን ተመልክተህ ከሆነ መኢአድ የሚባለው ድርጅት ሄዶ በአካል ቦታው ላይ ያረጋገጠውን አንብቤያለሁ። እንደገና ደግሞ ኢሳት ዋሽንግተን ዲሲ ውስጥ ያለው የኢትዮጵያውያን ሚዲያ ይፋ አድርጎታል። ይህ ከበቂ በላይ ማስረጃ አምጥቶልናል አጣክሰን ነው ዝም ብለን አንድ ብቻ ነገር ሰምተን አደለም። እሺ እና ይህን ሁሉ ነገር እያየን ህሊናችን ላይ ተቀምጠን የምናሳልፍበት አቅም ስላጣን ኤምባሲ ሄደን ምንድን ነው እየተደረገ ያለው ብለን ጥያቄያችንን ለማቅረብ ለመጠየቅ ኤምባሲ ሄደን አምባሳደሩን ለመጠየቅ በምንሄድበት ጊዜ የመጣልን መልስ በተቃራኒ ነው። ተኩሱ ነው የተከፈተብን። ግን ወደ ተኩሱ ከመሄዳችን በፊት አቶ መኮንን አምባሳደሩን ለመጠየቅ ያደረጋችሁት አቀራረብ ምን ይመስላል እስቲ ግለጥልኝ። በቦታው እኔ ካለፈ ነው የደረስኩት። እና በጣም ጥሩ ቀጥታ ለዋቢው ላይ ሄደን የታሰሩ ጦማሪያውያን፣ እነዚህ ብሎግ የሚያደርጉ ልጆች ፎቶግራፍ፣ በየመን ተጠልፎ አገር ቤት የገባውን የተቃዋሚ መሪ የአቶ አንዳርጋቸውን ፎቶግራፍ በመያዝ አቶ ግርማ ብሩን አቅርቡልን እናናግራቸው የሚል ጥያቄ ነው ያቀረብ ነው። ገብታችን ወጣ አድርገን እባካችሁን አቶ ግርማ ብሩን አቅርቡልን እያልን ጥያቄ አቀረበ። ጥያቄያችንን በምናቀርብበት ጊዜ ከውስጥ ያሉ ሰራተኞች ካሜራ በስ ፎቶ እኛን ማንሳት እኛን ማንቋጠጥ አይነት ነገር አሳዩን። ይሄ ሁሉ ሆኖ ግን ያልነው ነገር የለም። በተቃራኒው በውጭ በኩል ተኩሱ ሰማ። ተኩሱ ግን አቶ መኮንን፣ እዛ ላቢ ኤምባሲው እንግዳ መቀበያው ክፍል ሳይሆን ከአጥሩ ውጭ ነው የተተኮሰው። ከአጥሩ ውጭ አይደለም ኤምባሲው ግቢ ውስጥ ነው ግቢ ውስጥ ከቢሮ ውጭ ግን ግቢ ውስጥ። አዎ ጥይቱ ግን እኛን ስቶ አልፎ የዚህ አሜሪካ ዜጋ የሆነ ንብረት መኪና በስቶ ዛፉ ላይ ሁሉ የሴክሬት ሰርቪሶች ቡሌት ሲለቅሙ እየፈለጉን እንደነበረ እንግዲህ ቡሌት ነው ወይም ጥይቱን ወይም ቀላሁን ይሁን አይሁን በትክክል ባናቅም ሲፈልጉ ተመልክቼ እሺ ጉዳዩ ይሄ ነው ብሎ ወይም የሰማችሁት ነገር ትክክል አይደለም ብሎ እኛን አስረድቶ መመለስ ሲገባው መሳሪያ እኛ ላይ ማስተኮስ እኔ በበኩሌ አግባብ ነው ብዬ አላስ ነገር ግን አቶ መኮንን አምባሳደሩ አስተኮሱ ለማለትም አንችልም ምናልባት መረጃ ካላችሁ መልካም ነገር ግን ጥያቄ ስታቀርቡ በጽሁፍ ይዛችሁ የሄዳችሁት ነገር ነበር ወይ ስልክ ላይ ከተቀረጸ መረጃ እንዳደመጥኩትም ሲጠያይቁ ትንሽ ከመስመር የወጣ ይመስላል የሚሏችሁ ሰዎች አሉ። ጥያቄ በጽሁፍስ ለምን አልያዛችሁ? አንተን እንኳን ሳናገር ይኸው ጋሼ እያልኩ ኢትዮጵያዊ ስርዓቴን ጠብቄ ነው የማናገር። አምባሳደር ግርማ ብሩን አቅርቡልን፣ ልናናግር እንፈልጋለን ብለን ነው ጥያቄያችን ስናቀርብ የነበረው። በጽሁፍ ብታቀርቡ ኖሮ ግን መልካም አይሆንም ነበረ? ምናልባት ጽሁፍም ይዘናል እኮ እኔ እንደ ጊዜ አግኝቼ ወይም በሆነ መንገድ ተገናኝተን ልሰጥህ ይችላለሁ። ግድል አምናሃለሁ፣ አለን ካልከኝ አምናሃለሁ። ስቴት ዲፓርትመንት እንዳደረግ ነው ይህም የኢትዮጵያ ኤምባሲ ነው ብለን ጽሁፍ በጽሁፍ አዘጋጅተን ዲማንዶቻችንን የሆነውን ነገር ያዘንበትን ነገር ይዘን ኤምባሲ ሄደናል። እኛ ኮ ወረቀቱንም ሰሜት ለማድረግ እ እድልም አልተሰጠንም እኮ። ሌላ ከዚሁ ጋር ማንሳት የምፈልገው አቶ መኮንን በአንዳንድ መገናኛ ብዙኃን ኢትዮጵያውያን የዋሽንግተን ዲሲውን የኢትዮጵያ ኤምባሲ ለጊዜው ተቆጣጥረው ነበር የሚባል ነገር አለ። እስቲ ስለዚህ አስረዳኝ። ተቆጣጥራችኋል? ምን ያህል ያቄ ጥያቄ ነው። እንዲህ የኢትዮጵያን ኤምባሲ በኢትዮጵያን ካልተቆጣጠረ ማን ነው መቆጣጠር ያለበት? የለም በሱ መልኩ ሳይሆን አዛዡም ምኑም እናንተ ሆናችሁ በቁጥጥር ስር አረጋችሁት እንደማለት ስሜት ስላለው ነው እንግዲህ እኛ ውስጥ ገብተን የሕዝብ ግንኙነት ፓስፖርት ክፍል እንዲህ እንዲህ ተደርገን እንደገና አምባሳደር ለመሆን የሄድንበት ሁኔታ የለም። እሺ፣ ምንድን ነው ያደረጋችሁት? ጥያቄ ይዘን ቀርበናል። የተፈጠረው ሁኔታ እንደተቆጣጠር ነው ሁኔታው አሳይቷል ማለት ነው። እንደገና ደግሞ መብታችንና ግዴታችንን እናውቃለን። ምንም ቫዮለንስ ሳናደርግ፣ ምንም ፕሮፐርቲ ዳሜጅ ሳናደርግ ድምጻችንን አሰማል። ጥፋት ሳታደርሱ ማለት ነው። አንድም ጥፋት ያጠፋ ነው ነገር የለም። ተኮሰው የተባለው ግለሰብ ማን ነው ታውቁታላችሁ? መሀል ስላይ ነው የተኮሰው ስንት ጥይት ስተተኮሰ አቶ መኮን ሰለሞን ይባላል። የኤምባሲው ሴኩሪቲ ነው የሚባል ነገር ነው የሰማነው። በጀብደኝነት ይመስለኛል መሳሪያውን አውጥቶ ሽመልስም ላይ እኔም ላይ ደግኖብናል። ይባስ ብሎ ደግሞ ተኩሷል። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ወደ አራት ጥይት ነው የተኮሰው። ጥይቱ እስከሚያልቅ ነው የተኮሰው። በስልክ የተቀረጸው ላይ እንደሰማሁት አንድ ሁለት ጊዜ ተኩስ ሰምቻለሁ። አንደኛው ሶስተኛው ይሁን ስንተኛው አላውቅም። ለመተኮስ ሞክሮ ያለቀበት ይመስላል። አንድ የሆነ ሰው ግንባር ላይ ሲደግን ነበር እኔ ነኝ በዛ ቦታ ላይ እውነቱን ልንገርህና መሳሪያውን የመጨረሻውን እንትን ክሊክ ሲያደርግ ኦልሬዲ ጥይቱን ጨርሷል። ምናልባት እኔ በአሁኑ ሰዓት እኔን ላይሆን ይችላል ታናግረኝ የነበረው። አካሄዱ ለግድያ መሆኑን የምታውቀው ፊት ለፊት ለደረትና ለግንባር ያለመ ነው። ይሄ በምርጫ ዘጠና ሰባት ውስጥም የሆነ ነገር እኮ ነገር ግን አንድ ቅድም እንዳቀረብኩልህ አይነት ጥያቄ ልጠይቅህ። የኤምባሲውንም ክብር የአምባሳደሩንም ክብር ባልነካ በጨዋነት መንገድ የማቅረባችሁን ጉዳይ በተመለከተ ሌሎች ሰዎች እንደዚሁ ምን ይላሉ? የኢትዮጵያን ሰንደቅ ዓላማ አውርደው በሌላ ታኩ የሚልም ዜና አለ። ምንድን ነው ያደርጋችሁት በዛ በኩል? በመሰረቱ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ ቀይ ነው። እኛ ያደረግነው ወይ አውርደን የአሜሪካንን ባንዲራ አይደለም የሰቀን ነው፣ የእንግሊዝን ባንዲራ አይደለም። ያወረዳችሁት ምንድን ነው? ቆይ መጀመሪያ አረንጓዴ፣ ቢጫ ቀይ መሀሉ ላይ ሰማያዊ አለው መሰለኝ ከዚ አይነት ባንዲራ ነው። ይሄ ወንድማችንም ደግሞ የያዘው ባንዲራ አረንጓዴ፣ ቢጫ ቀይ ነው። አረንጓዴ፣ ቢጫ ቀይ እንግዲህ አንተ ስታትስቲክስ ብታወጣ ከዘጠና አምስት ፐርሰንት በላይ ኢትዮጵያዊ የሚስማማበት ሰንደቅ ዓላማዬ ነው ብሎ የሚያምንበት አረንጓዴ ቢጫ ቀይ ነው። አቶ መኮንን እዛ የተሰቀለውም አረንጓዴ ቢጫ ቀይ ነው፣ መሀሉ ላይ ሰማያዊ አንድ ነገር አለበት። ነገር ግን አንድ መታወቅ ያለበት የኢትዮጵያ መንግስት፣ አንተ ወይም ጓደኞች ሌላ ሰው ተቀበለም አልተቀበለም፣ የኢትዮጵያ ሕጋዊ ሰንደቅ ዓላማ ነው ብሎ ያንን ሰቅሏል። ጥያቄ ያንን አውርዳችሁ በሌላ ተክታችኋለ ወይ ነው። ሲያወርድ ቪዲዮን ልክ እንዳንተው ነው ያየው። እንደገና ሌላ ባንዲራ ሰቀለ የሚባለውን ነገር እኔ አላየው። በነገር ላይ ኤምባሲው በእናንተ ላይ ከህግ ውጭ ተንቀሳቅሰዋል፣ ቅጥር ግቢ ገብተው ጸጥታ ነስተዋል በሚል ክስ ቢመሰርት ምንድን ነው የእናንተ መልስ? እናንተስ ደግሞ ባጸፋው ኤምባሲው ያለ አግባብ ነው ያስተናገደን ብላችሁ የምትመሰርቱት ክስ አለ? ሁለቱንም ወገን ንገረኝ። ህገ ወጥ ሲባል ህገ ወጥነቱን ኤክስፕሌን ማ እኛ በሰላማዊ መንገድ ጥያቄ ማቅረብ የመጠየቅ መብት የለንም? ያ ነው ህገ ወጥ የሚያደርግን፣ ወይንስ መሳሪያ ሰላማዊ ጥያቄያቸውን ባቀረቡ ሰዎች ላይ መሳሪያ መምሰስ ነው ህገ ወጥ? እንግዲህ ይህንን ለአንተ ህሊና ፍርድ ትለዋለሁ። በጣም አመሰግናለሁ አቶ መኮንን ጌታቸው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ካሻዲስ ለመሆኑ የአንድ ኤምባሲ መብት ማለትም ያለመደፈር መብት እስከምን ድረስ ነው? ተደፈረ ማለትስ ምን ሲደረግና ምን ሲፈጸም ነው? ኤምባሲ ውስጥ ለተገልጋዩ ዜጋ የሚጠቀምበትን ወይም የሚሰጠው ግዴታ ምንድን ነው? አልተሳካም እንጂ እነዚህን ጥያቄዎች ጉዳዩ በቀጥታ ለሚመለከተው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለማቅረብ ነበር። ለማንኛውም የዲፕሎማቲክ ግንኙነትን አስመልክቶ የወጣው የቪየና ስምምነት አንቀጽ 22 የአንድ ሚሽን ኤምባሲ መሆኑ ነው፣ ቅጽር ግቢ ኃላፊው ካልፈቀደ በቀር በማንም የማይደፈር መሆኑን ያስቀምጣል። ያ ብቻ አይደለም። ኤምባሲው የሚገኝበት ሀገርም ለምሳሌ አሜሪካ እንደማለት ነው፣ የሚሽኑ መብት ማክበርና ማስከበር ይጠበቅበታል ይላል። እንዳልኩት ያን ዝርዝር የሚያስረዱ ባለሥልጣናትን ለጊዜው አላገኘንም። ይህ በእንዲህ እንዳለ በዚህ ጉዳይ የዋሽንግተኑን የኢትዮጵያ ኤምባሲ ምላሽ ለማግኘት ከትናንት ጀምረን ያደረግነው ተደጋጋሚ ሙከራ አልተሳካም። እንዳገኘን ለማቅረብ እንሞክራለን። በሌላ በኩል በትናንት ሁለት በኢትዮጵያ ኤምባሲ ቅጽር ግቢ የዩናይትድ ስቴትስ የደህንነት ወይም ሴክሬት ሰርቪስ መስሪያ ቤት አባላት እንዲሁም የውጭ ጉዳይ ሚኒስቴርና የኤፍቢአይ አባላትም ነበሩ። ወደ እነዚህ መስሪያ ቤቶች ደውያለሁ። በቅድሚያ የደወልኩት ወደ ዩናይትድ ስቴትስ ደህንነት ቢሮ ወይም ሴክሬት ሰርቪስ ነበር። ብራያንት ሌሪ የተባሉ ባለሥልጣን ይህን ነገር አሁን እየተከታተለ ያለው የውጭ ጉዳይ መስሪያ ቤት ነውና ወደዛ ክፍል ወደ ፕሬስ ክፍሉ ደውል አሉኝ። በነበረኝ ቁጥር ደወልኩ። ከውጭ ጉዳይ ሚኒስቴር የውጭ ግንኙነት ሚስ አሌክስ ማይልስን አገኘኋቸው። ጥያቄን ሲጀምር የሚያናግርህ የፕሬስ ኦፊሰሩ ነውና ብለው ቁጥር ሰጡኝ። ደወልኩ ስልኩን የመለሱት ሰው ቁጥሬንና የኢሜል አድራሻዬን ወስደው እንድጠባበቅ ነግረውኝ ነበረ። ይሁንና ዝግጅቴን ጨርሼ ወዲህ ወደ ስቱዲዮ እስከምመጣ ድረስ አልተደውለልኝም፣ ኢሜልም አላገኘውም። ባገኘን ጊዜ እናቀርባለን። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጄምስ ሳኪ የጦር መሳሪያ የመጠቀምን ሁኔታ መስሪያ ቤታቸው በቀላሉ እንደማይመለከተው አውስተው የሚኒስትሩ መስሪያ ቤት የኢትዮጵያን ኤምባሲና የዩናይትድ ስቴትስን የደህንነት ቢሮ ማለትም ሴክሬት ሰርቪስ እያነጋገረ እንደሆነም ገልጸውልኛል። አድማጮች፣ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ አምባሳደር ግርማ ብሩ ለሬዲዮ ፋና የሚከተለውን አስተያየት ሰጥተዋል። በኤምባሲው አካባቢ በህጋዊነት የተጠራ ሰልፍ ምንም አልነበረም። በእለቱ የምናውቀው ስቴት ዲፓርትመንት ፊት ለፊት ሰልፍ እንደነበረ ነው። ከዛ ወደ እኩለ ቀን ከአስር ወደ አስራ አምስት የሚጠጉ ሰዎች ወደ ኤምባሲው የቆንስል አገልግሎት የስራ ክፍል ገብተው አምባሳደሩ የታ እንፈልገዋለን በሚል አንዳንድ ጸያፍ አናገሮችንም እየጨመሩበት ሲናገሩ የስራ ክፍሉ አገልግሎቶች አምባሳደሩን ማግኘት የሚቻለው በፕሮግራም ነው እና በፕሮግራም ነው ሲሏቸው ተሳድበው ወጥተው ባንዲራውን ለማውረድ ሙከራ ነው ያደረጉት። በዚህም ጊዜ የኤምባሲው የጥበቃ ሰው ወጥቶ ይሄንን እንዳያደርጉ ከዛም የኤምባሲው ስታፍ ወጥቶ ከእነሱ ጋር ይሄንን ህገወጥ ነገር እንዳይፈጽሙ የመከላከል ተግባር ነው የተፈጸመው። ይህ እነዚህ ሰዎች ይሄን ማድረግ በጀመሩ ከሶስት እስከ አምስት ደቂቃ ባለ ጊዜ የሀገሪቱ የጥበቃ ኃይል ተጠርተው መጡ። ከዛ በኋላ ይህንን ተግባር የፈጸሙ ሰዎች ለአንድ ሰዓት ያህል ተቆጣጥረው ማንነታቸውን አውቀው እና ለይተው አድራሻቸውን ይዘው ተለቀዋል። ቀኑም ሙሉ በአካባቢው ያለውን ሁኔታ ሲያጠሩ ቆይተው ወደ ቀኑ አስራ አንድ ሰዓት እዚህ በእኛ አቆጣጠር ማለት ነው ወደ ምሽቱ ላይ አካባቢውን ለስራ ክፍት አድርገዋል። ወደ መጨረሻው ዘገባችን እንለፍ። የተባበሩት መንግሥታት ድርጅት 69ኛ ጠቅላላ ጉባኤ እየተነጋገረባቸው ካሉ የዓለማችን ግዙፍ ችግሮች ከተባሉ ጉዳዮች አንዱ የምዕራብ አፍሪካው ኢቦላ ወረርሽኝ ነው። የጉባኤውን ሂደት በስፍራው ተገኝቶ የተከታተለው ሰለሞን አባተ ተከታዩን አዘጋጅቷል። የዛሬ የዓለም ፈተናዎችና የሁሉንም መንግሥታት ርብርብ የሚጠይቁ ራስ ምታቶች፣ የቤት ሥራዎች፣ የተግባር መስኮች ዓለማችንን ወደ አስጊ ጥፋት አንደርድሮ እየወሰደ ነው የሚባለው የማያቋርጥ የአየር ንብረት ለውጥና እየታዩ ያሉ ከምጣኔ ሀብት አጠቃላይ ጉዳት እስከ በሽታዎች መቀፍቀፍና መስፋፋት፣ ከአካባቢያዊ የጸጥታ መታወክ ለትውልዶች እስከሚተርፍ አጠቃላይ ጥፋት ዓለም አቀፍ የሽብር መረቦች በተለይ ደግሞ እስላማዊ ካሊፌት ነኝ የሚለው ኢራቅና ሶርያ ውስጥ የተስፋፋውና አረመኔያዊ ናቸው የሚባሉ የጭካኔ አድራጎቶችን እየፈጸመ መሆኑን በቪዲዮ እየቀረጸ ለዓለም የሚያሳየው ቡድን፣ አልቃይዳና በአረቢያ ልሳነ ምድርና በአፍሪካ ካሉ ግብረ አበሮቹ ጋር የተስፋፋው አልቃይዳ፣ በአውሮፓ ብዙ ውዝግብ የፈጠረውና ዓለም ወደ ቀዝቃዛው ጦርነት ዘመን እንዳትመለስ እያሰጋ ያለው የዩክሬንና የሩሲያ ጉዳይ፣ ዓመታት እየቆጠረ የሚሸጋገረው እየጋመና እየለዘበ መቋጫ ሊበጅለት ያልተቻለው የመካከለኛው ምስራቅ የእስራኤልና የፍልስጤም ችግር፣ የሚሌኒየሙ የልማት ግቦች ማብቂያ ጊዜ መድረስና በአውሮፓውያኑ የዘመን አቆጣጠር ከ2015 ዓ.ም በኋላ ያለው የልማት አጀንዳ፣ እናም በምዕራብ አፍሪቃ የተስፋፋውና ብዙ ሕይወት እየቀጠፈ አካሄዱም በብርቱ እያሰጋ ያለው ኢቦላ። ለዛሬ እጅግ አጣዳፊ ከሆኑት ጥቂቶች አንዱ በሆነው የአፍሪካም የዓለምም ስጋት ኢቦላ ላይ እናተኩር። በጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ዋና ጸሐፊ ባንኪሙን የምዕራብ አፍሪካውን ኢቦላ ታይቶ የማይታወቅ ቀውስ ብለውታል። ምዕራብ አፍሪካ ውስጥ የተከሰተው የኢቦላ ወረርሽኝ ታይቶ የማይታወቅ ቀውስ ነው። ለዚህም ነው በወረሰኙ የታገዱት ሀገሮችና ማኅበረሰቦች እያደረጉ ያሉትን ርብርብ ማገዝ የሚያስችል ጥረት እንዲያሰባስብና እንዲያስተባብር ታይቶ የማይታወቅ የተባበሩት መንግሥታት የኢቦላ ምላሽ ልዑክን ያቋቋምቁት ተልእኮው የዓለም የጤና ድርጅት ባለሙያዎችና የመንግስታቱ ድርጅት የሎጂስቲክስ አቅርቦቶች የተጣመሩበት እንደሆነ ሚስተር ባን ጠቁመው ቡድኑ ባለፈው ሰኞ ጋና መግባቱንና ጠቅላይ ጽሕፈት ቤቱንም እዚያው መመስረቱን ዓለም አቀፉ ማህበረሰብም የሀገሮቹን የጤና ባለሙያዎች ለማገዝ እየተረባረበ መሆኑን ገልጸዋል። በእንክብካቤ የበሽታውን መዛመት በመከታተልና በመለየት በማጓጓዣ በኩል የሚደረገው ጥረት በሃያ እጥፍ ማደግ እንዳለበት ያሳሰቡት የድርጅቱ ዋና ጸሐፊ የፍርሃትንና የተሳሳቱ መረጃዎችን መዛመት ቫይረስም መዋጋት አለብን ብለዋል። የጉዞና የትራንስፖርት እገዳዎች መጣል ኢቦላን ካለበት ከመውጣት አያግደውም፣ የህክምና ባለሙያዎችና መሳሪያዎች ግን ወደ የሀገሮቹ እንዳይገቡ ያደርጋቸዋል። ነጥለን ማቆየት ያለብን በኢቦላ የታመሙ ሰዎችን እንጂ ከኢቦላ ጋር እየተናነቁ ያሉ ሀገሮችን አይደለም። መሪነቱን በመያዝና በመተጋገዝ የጊኒ የላይቤሪያና የሰራሊዮን ሕዝቦች ኢቦላን እንዲያሸንፉ ማስቻል፣ ወደ ተሻለ መጻኢ ጊዜ ወደሚያደርጉት ጉዞ እንዲመለሱ ማገዝ እንችላለን። የ69ኛው ጠቅላላ ጉባኤ ፕሬዚደንት የዩጋንዳው የውጭ ጉዳይ ሚኒስትር ሳም ኩቴሳ ስለ ተባበሩት መንግሥታት ድርጅት የኢቦላ አጣዳፊ ምላሽ ተልእኮ ኡንሚር መቋቋም፣ ዋና ጸሐፊውንና የመንግሥታቱ ድርጅት አባል መንግሥታትን አመስግነዋል። የምዕራብ አፍሪካ የምጣኔ ሀብት ማኅበረሰብ የወቅቱ ሊቀመንበር የሆኑት የጋናው ፕሬዚደንት ጆን ድራማኒ መሃማ በኢቦላ ላይ የምናገኘው ውጤት የሚለካው በድላችን ወይም በሽንፈታችን ሳይሆን በጽናታችንና በአልበገር ባይነታችን ነው ብለዋል። በኤኮዋስ ሊቀመንበርነታቸው ሦስቱንም ሀገሮች መስከረም አጋማሽ አካባቢ መጎብኘታቸውን መሃማ ተናግረው በተለይ ላይቤሪያና ሴራሊዮን ከአውዳሚ የእርስ በርስ ብጥብጥ በቅርቡ የወጡ ችግራቸው ደግሞ በድንበር ለምትገኘው ጊኒም የተረፈ መሆኑን ጠቁመው ሀገሮቹ ማኅበራ ብሔራዊና የምጣኔ ሀብት መዋቅሮቻቸውን ለመገንባት እየተፍጨረጨሩ ያሉ መሆናቸውን አስታውሰዋል። ኢቦላ ሳይከሰት እንኳ ሀገሮቹ በቂ የሕክምና ተቋማትና ስርዓት እንዲሁም የጤና ባለሙያዎች የሌሏቸው መሆናቸውን ገልጸው ኢቦላ ያደረሰባቸውን ጥፋት ዘርዝረዋል። ማስጠንቀቂያም አሰምተዋል። ሶፋ ዜር ሃቭ ቢን 5,843 ሬኮርደድ ኬሰስ ኦፍ ኢቦላ እስካሁን በኢቦላ የተያዘው ሰው ቁጥር በውል የታወቀው 5843 ሲሆን ከመካከላቸው 2803ቱ ሞቷል። ይህ በሽታ በቁጥጥር ስር ካልዋለ እስከ ፊታችን ህዳር የሚያዘው ሰው ቁጥር 20 ሺህ እንደሚደርስ የዓለም ጤና ድርጅት ተንብየዋል። በነገራችን ላይ የሟቹ ቁጥር ዛሬ ከ3 ሺህ መዝለቁ ተሰምቷል። የኢቦላ አደገኛነት አሉ ጆን መሃማ የመጣብን ሰው የመሆን እጅግ የላቀው ተፈጥሮ በመንካትና ነክቶም በማዳን ጸጋ ላይ ነው። ወደ ሦስቱ ሀገሮች በተጓዙበት ጊዜ ደግሞ አይሮፕላን ጣቢያዎቹ ባዶ ሆኖ በማየታቸው በጣም መደንገጣቸውንም ፕሬዚደንት ማሃማ ለመንግሥታቱ ድርጅት ጠቅላላ ጉባኤ ተሰብሳቢ አቻዎቻቸው ተናግረዋል። ኢቦላ እኮ የላይቤሪያ ብቻ ችግር አይደለም። የሰራሊዮን ወይም የጊኒም አይደለም። የምዕራብ አፍሪካ ብቻ ችግርም አይደለም። ኢቦላ የመላው ዓለም ችግር ነው። ምክንያቱም ኢቦላን ድንበር አያቆመውም። ኢቦላ ድንበር አያቅም። መሃማ ይህንን ሲሉ የአዳራሹ ጭብጨባ ተከተላቸው። ምዕራብ አፍሪካ ውስጥ ኢቦላ ብርቱ ስጋት ካጫርባቸው ሀገሮች አንዷ ናይጄሪያ ነች። ኢቦላን በተመለከተ ተቆጣጥረነዋል የሚል በጎ ዜና ይዘው በ69 ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩትም ፕሬዚደንቷ ጉድላክ ጆናታን ብቻ ናቸው። ኮንሰርቴድ ኤፎርት ኦፍ ሄልት በጤና ባለሙያዎቻችንና በዓለም የጤና ድርጅት እንዲሁም በዓለም አቀፍ አጋሮቻችን የተቀናጀ ጥረት ኢቦላን ባለበት ማስቀረት ችለናል። እናም ዛሬ በመተማመን ናይጄሪያ ከኢቦላ ነጻ ነች ማለት እንችላለን። ናይጄሪያ በወረርሽኙ ለተጠቁት ሌሎቹ ሦስት ሀገሮች የሦስት ነጥብ አምስት ሚሊዮን ዶላር ቀጥተኛ እርዳታ ሰጥታለች። የሥልጠና የአቅም ግንባታ ድጋፍም እየሰጠች መሆኗን ጉድላክ ጆናታን ገልጸዋል። በኢቦላ ለተጠቁት ሀገሮች ከየአካባቢው የሚሰጠው ድጋፍ እንደቀጠለ ነው። ለወረርሽኙ ፈጥኖ ምላሽ ከሰጡ ሀገሮች አንዷ ናሚቢያ እንደነበረች ተሰናባቹ ፕሬዚደንቷ ሂፊኬ ፑንየህ ፖሃምባ ተናግረዋል። ዊ ሰፖርት ኢንተርናሽናል ኤፈርትስ ቱ ኮምባት ኤቦላ ዲሲስ ኢንሳም ኢቦላን ለመዋጋት እየተደረገ ያለውን ዓለም አቀፍ ጥረት እንደግፋለን። በዚህ በኩል ናሚቢያ በሰጠችው ምላሽ 11 ሚሊዮን የናሚቢያ ዶላር አዋጥታለች። ይህ ገንዘብ በዛሬ ምንዛሪ ወደ አንድ ሚሊዮን የአሜሪካ ዶላር ወይም ወደ 20 ሚሊዮን የኢትዮጵያ ብር የሚጠጋ ነው ኢቦላ ምዕራብ አፍሪቃን በወረረ ጊዜ ወደ ሦስቱ የግንባር ሀገሮች ሲደረጉ የቆዩ በረራዎችን ካገዱትና አድራጎታቸው በዓለም አቀፉ ማኅበረሰብ በተባበሩት መንግሥታት ድርጅት በዓለም የጤና ድርጅት በአፍሪቃ ኅብረትም ከተወገዘና ጥሪ ሲተላለፍባቸው ከቆዩ ወገኖች መካከል አንዷ ኬንያ ነች። በ69ኛው ጉባኤ ላይ የተናገሩት ፕሬዚደንቷ እሁሩ ኬንያታ ለእነዚህ ወቀሳዎችና ጉትጎታዎች ምላሽ ሰጥተዋል። ሀሳባችን ጉዳት ማድረስ አልነበረም። የአካባቢው ቁልፍ መናኸሪያ እንደ መሆናችን ከዓለም የጤና ድርጅት የወጡት ማስጠንቀቂያዎች ብዙ አማራጮች አልሰጡንም። ተገቢ የሆኑ እርምጃዎች እንደ ተወሰዱ፣ የኬንያ ኤርዌይስ በረራችንን እንደ ገና ለመጀመር ዝግጁ ነን። በአሁኑ ጊዜ በዓለም አቀፍ ደረጃ እጅግ አጣዳፊ የሆነ ምላሽ የሚፈልግ የኢቦላን ያህል ሌላ ችግር የለም ብላ ኬንያ ታምናለች። የተባበሩት መንግሥታት የኢቦላ አጣዳፊ ምላሽ ተልእኮ ኡንሚርን መቋቋምም አጥብቀው እንደሚደግፉ ፕሬዚደንት ኡሁሩ ኬንያታ ቢያመለክቱም በንግግራቸው ውስጥ የኬንያ ኤርዌይስ በረራዎች መቼ ሊጀመሩ እንደሚችሉ ግን ፍንጭ አልሰጡም። ለዘንድሮው ኢቦላ አፋጣኝና ሰፊ ምላሽ መስጠታቸውን ካሳወቁ ሀገሮች ጃፓን አንዷ ነች። ጠቅላይ ሚኒስትሯ ሺንዞ አቤ ሀገራቸው እስካሁን የሰጠችውን ድጋፍና ወደፊትም የምትሰጠውን ለጉባኤው ዘርዝረው ተናግረዋል። ኢቦላ በዚያ ጉባኤ አዳራሽ ውስጥ የሚገኙ መሪዎችን ሁሉ በቅርብ የሚመለከት የራሳቸው ችግር እንደሆነ ኦባማ ለማሳሰብ ሞክረዋል። ኢትስ ኢዚ ቱ ሲ ዚስ አዝ ኤ ዲስታንት ፕሮብለም አንቲል ኢት ኢዝ ኖት ይህ ችግር ደርሶብን እስክናየው የኔ ችግር አይደለም ወይም አይመለከተኝም ማለት ቀላል ሊሆን ይችላል። ስለዚህም ነው ተጨባጭ ግዴታዎችን ለራሳቸው እንዲወስዱ ይህንን ወረሽን ለመዋጋት ትርጉም ያለው ሥራ እንዲያከናውኑ፣ እናም ለተራዘመ ጊዜ የሚዘልቅ ዓለም አቀፍ የጤና ደህንነታችንን ማጠናከር እንድንችል ሌሎች ሀገሮች ሁሉ እኛን እንዲቀላቀሉ መጣራታችንና ማስተባበራችንን የምንቀጥለው የምዕራብ አፍሪካ ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ አጋጥሟቸው በማያቅ የጤና ቀውስ ውስጥ መግባታቸው ብቻ ሳይሆን አጠቃላዩን የምጣኔ ሀብትና የመሠረተ ልማት አውታር ለተራዘመ ጊዜ ሊያናጋ በሚችል ችግር ውስጥ መውደቃቸው ነው ዓለምን እያስጨነቀ ያለው። ለነገሩ ኢቦላም ንቅንቁም ቀጥለዋል። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አማሐሪክ ብላችሁ ተቀጠሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈው ስርጭት ላይ እንደገና እንገናኛለን እስከዛው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማእግዚር ነኝ። መልካም ምሽት።